የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።

ዓለም አቀፉ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ላይ መጀመሪያ ሪፖርቱን ትናንት ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቀረበ። በምክር ቤቱ የተቋቋመው የባለሙያዎች ኮሚሽን የሰሜን ኢትዮጵያው ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ክስተቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ተጠያቂው ግን የኢትዮጵያ መንግስት ነው ብሏል።

የኢትዮጵያ መንግስት በበኩሉ የኮሚሽኑ ሪፖርት ተጨባጭነት የጎደለው ሙያዊ መሠረትና ገለልተኝነት የሌለው ሆኖ አግኝቼዋለሁ ሲል ሙሉ በሙሉ ውድቅ አድርጎታል። ዝርዝር ዘገባው በእለቱ አብሮስ ይቀርባል። ሶስተኛ አራተኛ ቀኑ ወደ አስቆጠረው ሰባ ሰባተኛው የተባበሩት መንግስታት ድርጅት አመታዊው ጠቅላላ ጉባኤም ወደ ኒውዮርክና ቀና ና ዘገባ ይኖረናል።

ዓርብ መስከረም 13 2015 ዓ ም ጤና ይስጥልኝ። እንደምን አመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ፣ አቀናባሪዋ ብርሃን ኃይሉ፣ ኔልሰን ሎፔዝ ለስርጭት ምህንድስና ተሰይሟል። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ይዘልቃለን። የሰዓቱን የዓለም ዜና ከእንግድ ወልዴ። ጤና ይስጥልኝ ክቡራትና ክቡራን እንደምን አመሻችሁ?

ከምሽቱ የዓለም ዜና ጋር እንግዲ ወልዴ ነኝ። ዓለም አቀፉ የሰብአዊ መብቶች ባለሙያዎች ኮሚሽን በኢትዮጵያ ላይ የመጀመሪያ ሪፖርቱን ትናንት ለተባበሩት መንግስታት የሰብአዊ መብቶች ምክር ቤት አቅርቧል። በምክር ቤቱ የተቋቋመው የባለሙያዎች ኮሚሽን የሰሜን ኢትዮጵያው ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ተጠያቂው የኢትዮጵያ መንግስት እንደሆነ ተናግሯል።

ህወሓት ራሱን ከሚመለከተው ክፍል በስተቀር ሪፖርቱን እንደሚቀበለው ያመለከተ ሲሆን የኢትዮጵያ መንግስት ግን ሙሉ በሙሉ እንደማይቀበለው አስታውቋል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ላይ ተፈጸመ ባለው የአየር ጥቃት አንድ ሰው መገደሉን የፈረንሳይ የዜና ወኪል ዘግቧል። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ የሃይማኖት ተቋማት ጉባኤ እና ሰባ ሁለት አባላት ያሉት የሲቪል ማኅበራት ኅብረት ጥሪ አቅርበዋል።

አድማጮች፣ እነዚህን ጉዳዮች ሁሉ የሚዳስስ ዘለግ ያለ ዘገባ በልዩ ሪፖርታችን ክፍለ ጊዜ ይኖረናል። ዩናይትድ ስቴትስ የኬንያን ሸቀጦች በብዛት በመግዛት ከዩጋንዳ ላይ የበላይነቱን መውሰዷን ከኬንያ ብሔራዊ የስታቲስቲክስ ቢሮ የወጣ አዲስ መረጃ መለከተ። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ ደረጀ ደስታ ያቀርበዋል።

ከጥር እስከ ሰኔ 2014 ባለው ጊዜ ኬንያ ወደ ዩናይትድ ስቴትስ የላከችው ምርት በጠቅላላው 38.8 ቢሊዮን ሺሊንግ ወይም ወደ 321 ሚሊዮን ዶላር ማስገኘቱን ከኬንያ ብሔራዊ የስታትስቲክስ ቢሮ የተገኘው መረጃ አመልክተዋል። በአንጻሩ ዩጋንዳ ከኬንያ ወደ አገሯ ያስገባችው ሸቀጥ ወደ 300 ሚሊዮን ዶላር ዝቅ ማለቱ ተገልጸዋል።

በዘገባው መሰረት ተጨማሪው የመጣው በዋናነት ዩናይትድ ስቴትስ ውስጥ ከኬንያ የተመረቱ የክት ልብሶች ሽያጭ በመጨመሩ መሆኑም ተመልክተዋል። እንደ ኬን ጊቻንጋ የመሳሰሉ የምጣኔ ሀብት ባለሙያዎች ወደ ኒውዮርክ የሚደረጉ በረራዎች ቁጥር መጨመራቸውንና እንዲሁም ኬንያ ከዩናይትድ ስቴትስ ጋር ያላት የሁለትዮሽ ትብብር በጥልቀት እያደገ መሆኑን ይናገራሉ።

አሜሪካውያን በኬንያ የሚመረቱ ምርቶችን ለመግዛት ከፍ ያለ አቅም አላቸው። አሜሪካውያን መዋለ ነዋይ አፍሳሾች በኬንያ የሚገኙ ይዞታዎችንና አንዳንድ ምርቶችን ለመሸመት ስለሚችሉ አሁን ጊዜው

ጥሩ መሆኑን ይገነዘባሉ። ምክንያቱም ገበያው ለነሱ የተመቸ በመሆኑ ነው። ዩጋንዳ ለአመታት ኬንያ ወደ ውጭ የምትልካቸውን በመግዛት ትልቋ ሀገር ሆና ቆይታለች። ይሁን እንጂ እንደ ኬንያው ቢዝነስ ዴይሊ ዘገባ በዩጋንዳ የሚገኙ ኢንቨስተሮች ዩጋንዳ ከኬንያ የምታስመጣቸውን እንደ ምግብ ዘይትና ሲሚንቶ የመሳሰሉትን ምርቶች በአገር ውስጥ ማምረት በመጀመሯ ከኬንያ የምታስገባው ምርት እየቀነሰ መጥተዋል። በኬንያ የምጣኔ ሀብት ባለሙያ ዋንጋሪ ሙኪያ በዩናይትድ ስቴትስ የሚደገፈውን

የአፍሪካ የእድገት እድል ድንጋጌ አገዋ፣ የአገሪቱ ጠንካራ ግንኙነት በአዲሱ ፕሬዚደንት ዊሊያም ሩቶ መንግስት ዘመንም ወደፊት እየተሻሻለ የሚሄድ ይመስላል ይላሉ።

ከዩናይትድ ስቴትስ የንግድ ባለስልጣናት ጋር በዚህ ሳምንት የተወያዩት ፕሬዝዳንት ሩቶ አዲሱ መንግስት ከዩናይትድ ስቴትስ ጋር ትልቅ የንግድ ግንኙነት እንዲኖር የሚፈልግ ስለመሆኑ ፍንጭ ሰጥተዋል። እንደ ዩናይትድ ስቴትስ የመሳሰሉት ገበያዎች በራቸውን ለንግድ ልውውጥና መሰል ግንኙነቶች ክፍት ማድረጋቸው በቴክኖሎጂ በከፍተኛ ደረጃ እያደጉ ለሚገኙት የኬንያና አካባቢው ሀገሮች አስደሳች እመርታ ነው።

ዩናይትድ ስቴትስ የውጭ ፖሊሲ ለውጥ በማድረግ በአፍሪካ ያላትን ተሳትፎ በመጨመሯ ተጠቃሚ ከሚሆኑ የአፍሪካ አገሮች መካከል ኬንያ አንዷ ናት። ዩናይትድ ስቴትስ የንግድ ቢሮ ሁለቱ አገሮች በእርሻ፣ በዲጂታል ንግድ፣ በጉምሩክ ስርዓት እና በሌሎች መስኮች የሚያስተሳስራቸውን ፍኖተ ካርታ እያወጡ መሆኑም ተመልክተዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው።

ከሊባኖስ የተነሳ ፍልሰተኞችን የያዘ ጀልባ በሶሪያ ባህር ዳርቻ ሰጥሞ ቢያንስ ሰባ እንደሚሆኑ ሰዎች ሳይሞቱ እንዳልቀረ የሊባኖስ መገናኛ ሚኒስትር አስታውቋል ሲል ሮይተርስ ዘግቧል። ከፍተኛ የኢኮኖሚ ችግር ከተጫናት ሊባኖስ ወደ አውሮፓ ለመሄድ በሚደረግ የተስፋ መቁረጥ ጉዞ በደንብ ባልተገነባ እና ከመጠን በላይ በተጫነ ጀልባ ላይ ለመሳፈር ሰዎች እየደፈሩ ነው።

የሶሪያ መገናኛ ሚኒስቴር ከአደጋው ከተረፉት አገኘው ባለው መረጃ መሰረት ወደ አውሮፓ ለማቅናት ከሊባኖስ የተነሳችው ጀልባ ከ120 እስከ 150 የሚገመቱ ሰዎች ይዛ ነበር። በአደጋው የቤተሰብ አባላቸውን ያጡ ሰዎች ሶሪያ ድንበር ላይ አስከሬን ለመቀበል በመጠባበቅ ላይ ናቸው። የሊባኖስ የመገናኛ ሚኒስትር አሊ ሀምዬ እንዳሉት ከአደጋው የተረፉ 20 የሚሆኑት

በሶሪያ ሆስፒታሎች ሕክምና በማግኘት ላይ ሲሆኑ ከነዚህ ውስጥ አብዛኞቹ ሶሪያውያን ናቸው ብለዋል። በሊባኖስ አንድ ሚሊዮን የሚሆኑ ሶሪያውያን ጦርነትን ሸሽተው በጥገኝነት ይኖራሉ። ሊባኖስን ያጋጠማት የኢኮኖሚ ድቀት በዓለም ከተመዘገቡትና ከባድ ከሚባሉት አንዱ ሲሆን 6.5 ሚሊዮን የሚሆኑ ሕዝቧ በድህነት ተመቷል።

በዚህ ሳምንት መጀመሪያ ፍልሰተኞችን የያዙ ሁለት ጀልባዎች የድረሱ ልን ጥሪ በማሰማታቸው የሳይፕረስ የአደጋ ሰራተኞች በድምሩ 477 የሚሆኑ ተጓዦችን ከሞት ታድገዋል። የተመድ የስደተኞች ጉዳይ ቢሮ እንደሚለው ባለፉት ሁለት ዓመታት ሌባኖስን ለቀው የሚወጡ ሰዎች ቁጥር በጥፍ ጨምሯል። ካለፈው ዓመት ጋር ሲነጻጸር በዚህ ዓመት ሰባ በመቶ ጨምሯል።

በሩሲያ በተያያዙ የዩክሬን ግዛቶች ውስጥ የህዝበ ውሳኔ ድምፅ ዛሬ በመሰጠት ላይ ነው። ህዝበ ውሳኔው ነዋሪዎቹ አካባቢያቸው ከሩሲያ ጋር እንዲቀላቀል ይፈልጉ እንደሆን ይጠይቃል። ዛሬ ድምፅ የተጀመረባቸው ቦታዎች ሎሃንስክ፣ ኬርሶን እና በከፊል በሩሲያ ቁጥጥር ስር ባለችው ዛፖሪዥያ እንዲሁም ዶነትስክ ክልሎች ነው። ህዝበ ውሳኔው ሩሲያ ቦታዎቹን ገንጥላ ለመቀላቀልና ህጋዊ ለማስመሰል ያደረገችው ነው በሚል የምዕራቡ ዓለም በማውገዝ ላይ ይገኛል።

የጸጥታና ትብብር ድርጅት በአውሮፓ የተሰኘው ተቋም ህዝበ ውሳኔው ህገ ወጥ ነው ብሏል። የዛሬው ህዝበ ውሳኔ እየተካሄደ ያለው ከሁለት ቀናት በፊት ፕሬዚደንት ቭላዲሚር ፑቲን ሦስት መቶ ሺህ የሚሆኑ የአገራቸውን ተጠባባቂ ወታደሮች ለልዩ ወታደራዊ ዘመቻ በሚል በከፊል እንደሚያንቀሳቀሱ ካሳወቁ በኋላ ነው።

የዩክሬንን መልሶ ማጥቃትና ይዞታዎችን መልሶ መቆጣጠርን ተከትሎ ፑቲን ሰሞኑን በቴሌቪዥን ባደረጉት ጥሪ ተጠባበቂ ኃይላቸውን መጠቀም የሩሲያን ግዛትና ሉዓላዊነት ለማስከበር አስፈላጊ ነው ብለዋል። ፑቲን በመልእክታቸው የምዕራቡ ዓለም ሩሲያን ለማዳከምና ለማውደም መነሳቱን በመጠቆም ሩሲያንና ሕዝቧን ለመከላከል በእጃችን የሚገኘውን ማንኛውንም አማራጭ እንጠቀማለን ብለዋል።

ጥሪውን በመቃወም በሞስኮና በሌሎች የሩሲያ ከተሞች የተቃውሞ በመደረግ ላይ ሲሆን ፖሊስ ወደ 1300 የሚሆኑ ተቃዋሚዎችን ይዟል። የእንግሊዝ የመከላከያ ሚኒስቴር ዛሬ በለቀቀው መረጃ ባለፉት ሶስት ቀናት የዩክሬን ኃይሎች ጠንካራ ይዞታዎችን በበርካታ አውደ ውጊያዎች መቆጣጠራቸውን ይፋ አድርጓል። አውሮፓ በዩክሬን እየተካሄደ ባለው ጦርነት ሳቢያ ችግር ላይ በወደቀችበት በዚህ ወቅት ጣሊያናውያን በመጪው እሁድ ወደ ድምፅ መስጫ ያመራሉ።

ወሳኝ በተባለው በዚህ ምርጫ ከሁለተኛው የዓለም ጦርነት በኋላ ለመጀመሪያ ጊዜ ቀኝ አክራሪ የጠቅላይ ሚኒስትርነቱን ወንበር ሊወስድ ይችላል እየተባለ ነው። በዩክሬኑ ጦርነት ምክንያት ያሻቀበው የነዳጅና የዳቦ ዋጋ በርካታ ጣሊያናዊ ቤተሰቦችን እና ንግዳቸውን ክፉኛ ጎድተዋል ሲል አሶሴትድ ፕሬስ ዘግቧል። ጆርጂያ መሎኒ እና የኒኦ ፋሽስት መሠረት ያለው ሃይማኖተኛው የጣሊያን ወንድሞች የተሰኘው ፓርቲያቸው

በጣሊያን ምርጫ ከፊት እየመራ ያለው ነው ተብሏል። ምርጫው 27 አገሮች አባል በሆኑባት የአውሮፓ ሕብረት የቀኝ አክራሪነት ተቀባይነት ያገኝ እንደው መሞከሪያ ነው ተብሏል። የመሎኒ ተባባሪና የቀኝ ክንፉ ሊግ ፓርቲ መሪ የሆኑት ማቴዎ ሳልቪኒ በጣሊያን የሚፈጸሙ ወንጀሎችን ሁሉ በፍልሰተኛው ላይ ያላክካሉ። ሳልቪኒ በሃንጋሪና በፖላንድ የቀኝ አክራሪ መንግስት እንዲኖር ጠንካራ ርዕዮተ ዓለማዊ ድጋፍ ሲያደርጉ ቆይተዋል።

በኢኮኖሚ ጫናና በነዳጅ ችግር ምክንያት አውሮፓ ትፈረካከሳለች ብለው ፑቲን እየጠበቁ ነው ሲሉ መሰረቱን ሮም ያደረገ የዓለም አቀፍ ጉዳዮች ተቋም ኃላፊ የሆኑት ናታሊ ቶቺ ለአሶሴትድ ፕሬስ ተናግረዋል። ሳልቪኒ ፑቲንን የሚደግፍ ካኔቴራ ከዚህ በፊት ለብሰው ታይተዋል ተብሏል። ምዕራቡ ዓለም በሩሲያ ላይ የጣለው ማዕቀብ ብልህነት ይጎድለዋል፣ ጣሊያንንም በጣም ይጎዳል ባይ ናቸው። በሲሲሊ የጣሊያን ወንድሞች ፓርቲ ተወዳዳሪ

ሂትለርን በማወደሳቸው ከምርጫው ታግደዋል። የመሎኒ ፓርቲ አጋር መስራች የሆኑት ግለሰብ ወንድም ደግሞ በአንድ የቀብር ስነ ስርዓት ላይ የፋሺስቶችን ሰላምታ ሰጥተዋል በሚል ሲወነጀሉ፣ እርሳቸው ግን ማድረጉን ክደዋል። በመቶ ሺህ የሚቆጠሩ ፍልሰተኞች በአዘዋዋሪዎች ጀልባ ወደ ጣሊያን መምጣታቸውንና የቀኝ አክራሪዎች ማቆሚያ የሌለው የሚሉትን ፍልሰት በመቃወም የምርጫ ዘመቻ ሲያደርጉ ከርመዋል።

መሎኒም ሆነ ሳልቪኒ የጣሊያንን ክርስቲያናዊ ባህሪ የማይቀበሉ በሚሏቸው መጤዎች ላይ ምሬታቸውን ያሰማሉ። ከመሎኒ እና ሳልቪኒ በተቃራኒ የቆሙት የግራ ዘመሙ ዲሞክራቲክ ፓርቲ መሪና የቀድሞ ጠቅላይ ሚኒስትር ኤንሪኮ ሌታ ናቸው። በህጋዊ መንገድ ለመጡ ስደተኞች ለልጆቻቸው ዜግነት እንዲያገኙ ለማመቻቸት ይፈልጋሉ።

በመጨረሻም አድማጮች ሳውዲ አረቢያ ሴቶችን ጭምር የሚያሰለጥን የህዋ ፕሮግራም ልትጀምር እንደሆነ ትናንት ይፋ አድርጋለች። በአልጋ ወራሽ መሐመድ ቢን ሳልማን የሚደገፈው ፕሮግራም ሴቶች በስራ መስክ በይበልጥ ተሳታፊ እንዲሆኑ ጥሪ አድርጓል። ሀገሪቱ የመጀመሪያዋን ሴት የሳውዲ ዜጋ ወደ ህዋ በመላክ በታሪክ እንዲመዘገብ ታደርጋለች ብለዋል የፕሮግራሙ ቃል አቀባይ

እስላማዊት ሀገር ራይ 2030 በሚለው ፕላኗ መሠረት የሳይንስና የቴክኖሎጂ ብልጽግና ፕሮግራም በማካሄድ ላይ ነች። የአልጋውራሹ ግማሽ ወንድምና የአየር ኃይል አብራሪ የሆኑት ልዑል ሱልጣን ቢን ሳልማን በእንደ አውሮፓን አቆጣጠር 1985 በተካሄደ የናሳ ዲስከቨሪ ሚሽን ውስጥ ከነበሩት ሰባት አባላት አንዱ ነበሩ። ቢን ሳልማን የንጉሡ አማካሪ የሆነው ባለፈው ዓመት ከመሾማቸው በፊት የሳውዲ አረቢያ የህዋ ኮሚሽን ኃላፊ ሆነው

ከእንደ አውሮፓን አቆጣጠር 2018 ጀምሮ አገልግለዋል። አድማጮች የምሽቱ ዜና በዚሁ ተጠናቋል። መልካም የሳምንት መጨረሻ።

እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። መስከረም 13 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ቆንጂት ታየናት፣ አበባየሁ ገበያው ይወብና ማኅበራዊ መገናኛ ቅንብሮቻችን ታሰናዳ ልናለች።

በቀጥታ የስርጭት ድምፅና ምስል ቅንብሩ ቲያን ዋንግ ተሰይማለች። በዓለም ዜናዎች ጀምረው መደበኛው ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። ታዲያ ቀዳሚውን የዕለቱን አቢሮ እስከ ማሰማታችን አስቀድሞ ቆየት ብሎ ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማቸው። የሸቀጣሸቀጥ ወይም አንዳንዶቹ እቃዎች የአቅርቦትና የፍላጎት አለመጣጣም ከመሆኑ ብቻም ሳይሆን

በአሻጥሮቹም ከፍተኛ ሁኔታ የተገባባቸው ስለሆነ የመንግስት ኃላፊዎችም የሚባሉትም ሳይቀር እየገቡባቸው ስለሆነ እነዚህን ጥርት ባለመልኩ የሚጠበቅበትን ክትትልና ቁጥጥር በማድረግ የግብይት ስርዓቱ በስርዓት እንዲሰራ የአቅርቦት እጥረት ያለባቸውንም የአቅርቦት እጥረት እንዲጨምሩ የማድረግ ስራዎች መሰራት መቻል አለባቸው። ዶክተር አረጋ ሹመቴ ይባላሉ። የምጣኔ ሀብት ባለሙያ ናቸው።

በኢትዮጵያ ባለው ከፍተኛ የዋጋ ውድነት ዙሪያ ያካሄዱትን ጥናት አስመልክቶ ከሰጡት አስተያየት የተወሰደ ነው። ያለፈውን ዓመት መለስ ብሎ ከሚያስቃኙ ተከታታይ ዝግጅቶቻችን በአንዱ ለዛሬው ምሽት ተሰናድተዋል። በዚያ ፕሮግራም ታገኟቸዋላችሁ። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ።

በመግቢያችን ያስተዋወኩት የዕለቱ አቢይ ርዕስ ዓለም አቀፉ የሰብአዊ መብቶች ባለሙያዎች ቡድን በኢትዮጵያ ላይ የመጀመሪያ ሪፖርቱን ትላንት ለተባበሩት መንግስታት ድርጅት ምክር ቤት አቅርቧል። በምክር ቤቱ የተቋቋመው የባለሙያዎች ቡድን የሰሜን ኢትዮጵያ ጦርነት ከተጫረ አንስቶ በሁሉም ወገኖች ሰፊ ጥሰቶች መፈጸማቸውን የሚያሳይ ማስረጃ ማግኘቱን ቢገልጽም ለአብዛኞቹ ወንጀሎች ግን የኢትዮጵያን መንግስት ተጠያቂ አድርጓል።

ህወሀት ራሱን ከሚመለከተው ክፍል በስተቀር ሪፖርቱን እንደሚቀበለው ያመለከት ሲሆን የኢትዮጵያ መንግስት ግን ሙሉ በሙሉ እንደማይቀበለው ይፋ አድርጓል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ላይ የተፈጸመ ተፈጸመ ባለው የአየር ጥቃት አንድ ሰው መገደሉን የፈረንሳይ ዜና ወኪል ዘግቧል። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ ሃይማኖት ተቋማት ጉባኤና ሰባ ሁለት አባላት ያሉት የሲቪል ማህበራት ህብረት ጥሪ አቅርበዋል።

ኬኔዲ አባተ እንዲህ አቀናብሮታል።

በሰሜን ኢትዮጵያው ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን እንዲመረምር በተመድ የሰብአዊ መብቶች ምክር ቤት በታሳስ 2014 ዓ ም የተቋቋመው ዓለም አቀፍ የሰብአዊ መብት ባለሙያዎች ኮሚሽን ትናንት የምርመራ ሪፖርቱን ለምክር ቤቱ አቅርቧል። ኮሚሽኑ ባቀረበው በዚህ የመጀመሪያ ሪፖርቱ በ2013 ዓ ም ጦርነቱ ከተጀመረበት ጊዜ አንስቶ በሁሉም ወገኖች ሰፊ የመብት ጥሰቶች መፈጸማቸውን የሚያሳይ መረጃ ማግኘቱን አስታውቋል። መንግስትም ሆነ ህውሀት በጦርነቱ ከወንጀል

የሚጸዱ እጆች እንደሌሏቸው ሶስት አባላት ያሉት ኮሚሽኑ በሪፖርት አመልክቷል። ይሁን እንጂ በሪፖርቱ ለተመዘገቡት አብዛኞቹ ወንጀሎች ተጠያቂው መንግሥት እንደሆነ ጠቁሞ ከወንጀሎቹ የተወሰኑት አሁንም እንደቀጠሉ መሆናቸውን ተናግሯል። የኮሚሽኑ ሰብሳቢ ካሪ ቤቲ ሙሩንጊ ፌዴራሉ መንግሥትና አጋሮቹ ለሲቪሉ ሕዝብ ህልውና አስፈላጊ የሆኑ ንብረቶችን አንድም ዘርፈዋል አሊያም አውድመዋል ብለዋል። አክለውም በነዚህና በሌሎችም ኢሰብአዊ አድራጎቶች ምክንያት

ከክልሉ ህዝብ ዘጠና ከመቶ የሚሆነው በከፍተኛ መጠን እርዳታ ጠባቂ መሆኑን መግለጻቸውን ሊሳሽ ላይን ከጄኔቫ ለቪኦኤ ዘግባለች።

በመሰረታዊ አገልግሎቶች የምግብ የጤናና ሌሎች የሰብአዊ ድጋፎች ተደራሽነት ላይ ያለው ሰፊ መከልከል በሰብአዊነት ላይ የሚፈጸም ወንጀል ሊሆን ይችላል ብለን ለማመን ምክንያቶች አሉን፣ ያሉት ምሩንጊ የፌዴራሉ መንግስት ረሃብን እንደ ጦር መሳሪያ በመጠቀም የጦር ወንጀል እየፈጸመ ነው ብለን የምናምንባቸው ምክንያቶችም አሉን ብለዋል። የትግራይ ኃይሎች ደግሞ ሰብአዊ እርዳታን ስለመዝረፋቸው ወይም አላግባብ ስለመውሰዳቸው የሚጠቁም መረጃ ለኮሚሽኑ መድረሱን ምሩንጊ ያስታውቀዋል።

ትግራይ ኃይሎች ከባድ የሰብአዊ መብቶች ረገጣ ፈጽመዋል ብለን ለማመን ምክንያቶች አግኝተናል ሲልም በሪፖርቱ ያመለከተው የተመድ የሰብአዊ መብቶች ምክር ቤት ያቋቋመው የባለሙያዎች ኮሚሽን አንዳንዶቹም የጦር ወንጀል ሊሆኑ እንደሚችሉ ጠቁመዋል። የኢትዮጵያ አየር ኃይልም የጦር ወንጀሎችን እንደፈጸመ ለማመን ምክንያቶች እንዳሉ የተናገሩት የኮሚሽኑ ሰብሳቢ ሙሩንጊ በሰላማዊ ሰዎች ላይ ሆን ተብሎ ተፈጽመዋል ያሏቸው ጥቃቶች ብዙ ሲቪሎችን ለሞትና ለአካል ጉዳት መዳረጋቸውን አመነ

አመልክተዋል። የመድፈር ጥቃቶች ደግሞ በጦርነቱ በተሳተፉ አካላት ሁሉ መፈጸማቸውን ያመለከተው የኮሚሽኑ ሪፖርት

የኢትዮጵያና የኤርትራ ኃይሎች በመጠን ከፍተኛውን የመድፈርና ጾታዊ ጥቃቶች እንደፈጸሙ አብራርቷል። ኮሚሽኑ በመጨረሻ ባቀረበው ምክረ ሀሳብ ሁሉም ወገኖች ግጭቱን እንዲያቆሙና ዓለም አቀፍ የሰብአዊነትና ሌሎች መብቶችን ከመጣስ እንዲቆጠቡ ኢሰብአዊ አድራጎቶችን የፈጸሙ የሰራዊቶቻቸውን አባላት ተጠያቂ እንዲያደርጉም ጠይቋል። የኢትዮጵያ መንግስት ያልተገደበና የተሟላ የሰብአዊ እርዳታ ተደራሽነትን እንዲያረጋግጥም ኮሚሽነሮቹ ጠይቀዋል። ለተባበሩት መንግስታ

ስርዓት ድርጅት የሰብአዊ መብቶች ምክር ቤት ዓለም አቀፉ የሰብአዊ መብት ኮሚሽን በኢትዮጵያ ላይ ያቀረበውን ሪፖርት እንደሚቀበል ህወሀት ትናንት አስታውቋል። የኢትዮጵያ መንግስት በበኩሉ የኮሚሽኑን ሪፖርት ተጨባጭነት የጎደለው ሙያዊ መሰረትና ገለልተኝነትም የሌለው ሆኖ አግኝቸዋለው በማለት ሙሉ በሙሉ ውድቅ አድርጎታል። በጄኔቫ የኢትዮጵያ አምባሳደር እና የተባበሩት መንግስታት ቢሮ ቋሚ ተወካይ ዘነበ ከበደ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ትናንት ሲናገሩ

ሪፖርቱ ያለምንም ጥርጥር በአንድ ወገን ላይ ያነጣጠረና አድሏዊ ድምዳሜውም ፖለቲካዊ ይዘት ያለው ነው ሲሉ የመንግስታቸውን አቋም አንጸባርቀዋል። ኢትዮጵያ በአፍሪካ ህብረት ጥላ ስር በሚደረግ ድርድር ግጭቱን በሰላማዊ መንገድ ለመፍታት ቁርጠኛ መሆኗንም የተናገሩት አምባሳደሩ የሰብአዊ መብቶች ምክር ቤት አባላት የባለሙያዎች ኮሚሽኑን ሪፖርት ውድቅ እንዲያደርጉና የኮሚሽኑ የስልጣን ጊዜ እንዳይራዘምም መጠየቃቸውን የሊዛ ሽላይን ዘገባ ያመለክታል። የኢትዮጵያ ሰብአዊ መብቶች

ኮሚሽንም ሪፖርቱን በማስመልከት ባወጣው መግለጫ

ዓለም አቀፉ የተመድ የሰብአዊ መብቶች ባለሙያዎች ኮሚሽን ያወጣው ሪፖርት ውስንነቶችና ተግዳሮቶች እንዳሉት መገንዘቡን ገልጿል። ይህ በእንዲህ እንዳለ ዛሬ ማለዳ ላይ መቀሌ ተፈጽመዋል በተባለ የአየር ጥቃት አንድ ሰው እንደተገደለ ኤፍፒ ዘግቧል። የጥቃቱ ሰለባ የ60 ዓመት ሰው መሆናቸውን ከአይደር ሪፈራል ሆስፒታል ዳይሬክተር ዶክተር ክብሮም ገብረስላሴ ማረጋገጡን የፈረንሳዩ የዜና ወኪል በዘገባው አመልክቷል። ጦርነቱ ካገረሸበት ጊዜ አንስቶ በትግራይ ክልል በተፈ

ሙ የአየር ጥቃቶች የዛሬውን ጨምሮ የ17 ሰዎች ህይወት ማለፉን በክልሉ የሚገኙ ሆስፒታሎች መግለጻቸውም በዘገባው ተጠቁመዋል። ይሁን እንጂ በአየር ጥቃት ሰዎች ስለመገደላቸው ከኢትዮጵያ መንግስትም ይሁን ከሌላ ሶስተኛ ወገን የወጣ ማረጋገጫ የለም። በሌላ በኩል ጦርነቱ ቆሞ ችግሮች በውይይት እንዲፈቱ የትግራይ የሃይማኖት ተቋማት ጉባኤ ጥሪ ማቅረቡንና ሰባ ሁለት አባላት ያሉት የሲቪል ማህበራት ህብረትም እንዲሁ ጦርነቱ እንዲቆም መጠየቁን መቀሌ የሚገኘው

ሪፖርተራችን ሙሉጌታ ጽባሃ ዘግቧል። በአየርም በምድርም ድብደባዎች እየተፈጸሙ መሆናቸውንና ጦርነቱ እልቂት እንዲጨምር የሚያደርግ መሆኑ እንዳሳሰበው የገለጸው የሃይማኖት ተቋማቱ ጉባኤ የእምነትና ታሪካዊ ተቋማት ጉዳት እየደረሰባቸው እንደሆነ አመልክቷል ሲልም ጠቁሟል። መሰረታዊ አገልግሎቶች እንዲከፈቱና ሰብአዊ እርዳታ እንዲገባ የጉባኤው መግለጫ ጠይቆ አለም አቀፍ ተቋማትም ተግባራዊ እርምጃ ሊወስዱ ይገባል ሲል አሳስቧል ይላል የሙሉጌታ ዘገባ ይህ በእንዲ

ሰሊ እንዳለ የሲቪል ማህበራቱ ህብረት ባወጣው መግለጫ ያገረሸው ጦርነት ሰብአዊ ቀውስ እያስከተለ መሆኑን አስመልክቶ የድሮንና የከባድ መሳሪያ ድብደባ በሰላማዊ ሰዎች ላይ ጉዳት እያደረሰ ነው ብሏል። የህብረቱ ስራ አስኪያጅ አቶ ያሬድ በርሀ ዛሬ ለቪኦኤ በሰጡት ቃል ግጭቱ እንዲቆምና ሰላማዊ መፍትሄ እንዲፈለግ ተፋላሚ ያሏቸውን ሁሉ አሳስበዋል። የተለያዩ

ድሮን ጥቃቶች እየተፈጸሙ ነው። አዲግራት፣ ሸራሮ፣ ራማና የገጠር አካባቢዎችን ጨምሮ የተለያዩ ድብደባዎች እየተፈጸሙ ነው። በዚህ ምክንያትም ሲቪሊያኖች ሞተዋል፣ ለጉዳት ተዳርገዋል፣ ቆስለዋል፣ ንብረትም ወድመዋል። በዚህ ምክንያት ደግሞ ሰፊ ሰብአዊ ቀውስ እየገጠመን ነው ማለት ነው። ስለዚህ ሁኔታው ከቁጥጥር እንዳይወጣም ስጋት አለን። ስለዚህ ጦርነቱ በአስቸኳይ ቆሞ በሰላማዊ መንገድ የሚፈታበት ሁኔታ መፈለግ አለበት ማለት ነው። በዚህ ሂደት ተፋላሚ የሚባሉት ኃይሎች ጦርነ

ቱን አቁመው በሰላም የሚፈቱበት ሁኔታ ማመቻቸት አለባቸው። ይህ ነው ጥሪያችን።

ጦርነቱ ቆሞ ግጭቱ በሰላም እንዲፈታ በመጠየቅ በመላ ኢትዮጵያ የሚንቀሳቀሱ 35 የሲቪል ማህበራት በቅርቡ ያወጡትን መግለጫና ሴቶች ያሰሙትን ጥሪም እንደሚያደንቁ አቶ ያሬድ አክለው ገልጸዋል። ጦርነቱ እንዲቆምና የሰላም ንግግሮች እንዲጀመሩ ሌሎች የሀገር ውስጥና የውጭ አካላትም ተደጋጋሚ ጥሪ ቢያቀርቡም ናሴ 18 2014 ዓም ዳግም ከተቀሰቀሰ አንድ ወር ያስቆጠረው የሰሜን ኢትዮጵያው ጦርነት ተባብሶ እንደቀጠለ ነው።

Na, mehr die Kennedy Abate, te, a

ኬኔዲ፣ አባተን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ዛሬ አራተኛ ቀኑን ወደ አስቆጠረው የተባበሩት መንግስታት አመታዊው ጠቅላላ ጉባኤ ባልደረባችን ሀብታሙ ስዩም ለዛሬ የሚያስቃኘንን ወደምንመለከትበት ክፍል ነው የምናልፈው ሀብታሙ በስልኩ መስመር ተገኝቷል።

ሀብታሙ እንደምን ዋልክ? እንደምን ውልሀል አሉላ። እንደምን አምሽታችኋል አድማጮቻችን። ሀብታሙ እንግዲህ ሰሞኑን ስናደርግ እንደነበረው አንኳር አንኳር ጭብጦችን ታጋራናለ። ከዛሬው የጉባኤው ውሎ ክንውኖች አንዳንዱን ለማንሳት ያህል ሰዓቱ የደረሰ የሚመስለውን በጸጥታው ምክር ቤት በአግባቡ በተባበሩት መንግስታት የጸጥታው ምክር ቤት

ተገቢ ውክልና ለማግኘት የቀረበውን በተደጋጋሚ የሚቀርበውን ጥያቄ ጨምሮ የአፍሪቃ አህጉራዊ ጥያቄ ነው። አህጉሪቱን በሚመለከቱ ጉዳዮች ላይ ምን ተነገረ? ምን ትኩረት እንዲሰጠው ተጠየቀ ይሆን? ከእሱ ብንጀምረው።

አሉላ እንግዲህ ቀደም ብለህ አንተም እንደጠቃቀስከው የዘንድሮ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ አፍሪካውያን መሪዎች አህጉሩን በሚመለከቱ ጉዳዮች ላይ ከሞላ ጎደል ተመሳሳይ ድምፅ ያሰሙበት ነበረ። እስከ ዛሬ ድረስ ባሉት ቆይታዎች ያሰሟቸው ንግግሮች እንደ ማሳያ መጥቀስ ይቻላል። በዋነኝነት አፍሪካ በፀጥታው ምክር ቤት ውስጥ ቋሚ መቀመጫ እንዲኖራት መጠየቁን ማሳያ ማድረግ እንችላለን። ይህ ጥያቄ በርከት ዛሬ የተጀመረ አይደለም። ከአስር ጉባኤዎች በፊት ራሱ የአልጄሪያ የቀድሞ የውጭ

ጉዳይ ሚኒስትር ሙራድ ሚሊሲ የጸጥታው ምክር ቤት አሰራር መከለስ፣ የዲሞክራሲ ባህልን መጎናጸፍ፣ አዳዲስ አባላትን ማካተት አለበት ሲሉ ተናግረው ነበረ። ከዚያ በኋላ እንግዲህ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድን ጨምሮ አፍሪካውያን መሪዎች አምስት ብቻ ቋሚ አባላት ያሉት ጸጥታው ምክር ቤት ስብጥርን የተመለከተ አስተያየት ሰጥተዋል። እነዚህ ሀገራት እንግዲህ አሜሪካ፣ ሩሲያ፣ ቻይና፣ ፈረንሳይ እና እንግሊዝ ናቸው። ሌሎቹ በየሁለት አመቱ የሚቀያየሩ አባላት ናቸው።

በአሁኑ ጉባኤ ላይ ሁለት መሪዎችን በማሳያነት መጥቀስ እንችላለን። የመጀመሪያው የሴኔጋሉ ማኪሳል ናቸው። እሳቸው የጸጥታው ምክር ቤት የአሁኑ ስብጥር የምንኖርበትን ዓለም አያንጸባርቅም ሲሉ ተደምጠዋል። የአፍሪካን በተሻለ ሁኔታ በጸጥታው ምክር ቤት ልትወከል ይገባል ሲሉም እንግዲህ ጥሪ አቅርበዋል። እሳቸው ሌላው ማሳያችን የሚሆኑት የኬንያው መሪ ዊሊያም ሩቶ ናቸው። እሳቸው አፍሪካን በተመለከተ የሀገራት የትብብር ውሳኔ ሰጪነት

ደካማ ነው ሲሉም ተናግረዋል። አፍሪካን በተመለከተ ለመጨረሻ ጊዜ ጠንካራ የሀገራት ስምምነት የነበረው በበርሊኑ ኮንፈረንስ ጊዜ ነው ሲሉም ተችተዋል። እንደምታስታውሰው፣ አሉላ፣ አውሮፓውያን አፍሪካን ለመቀራመጥ የጠሩት ጉባኤ ነው የበርሊኑ ኮንፈረንስ አስራ ስምንት ሰማንያ ዘጠኝ ላይ የአፍሪካን ውክልና በተመለከተ ሀገሬ በጸጥታው ምክር ቤት ውስጥ ጠንካራ የአፍሪካ ድምፅ እንዲገኝ

ቁርጠኛ ናት ብለዋል። ምክር ቤቱ መሻሻል ዲሞክራሲያዊ መሆን እንዳለበትም አክለዋል። የቀደም ብለን የጠቀስ ነውን የአልጀሪያ የውጭ ጉዳይ ሚኒስትር ሙራድ ሚሊሲ ንግግር ያስታወሰ ይመስላል። የሳቸው ንግግር እንግዲህ ዘንድሮው የአፍሪካ መሪዎች ጥሪ ከጸጥታው ምክር ቤት አባላትም ድጋፍ ያገኘ ይመስላል። ቀደም ብለው የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ከአፍሪካም ከላቲን አሜሪካም ሆነ ከካሪቢያን ሀገራት የጸጥታው ምክር ቤት ቋሚና ጊዜያዊ አባላት

እንዲጨመሩ ድጋፍ እንደምታደርግ ሀገራቸው ተናግረዋል። ከዚህ በተጨማሪም የአየር ንብረት ጦስን በተመለከተ ዓለም አቀፉን የምጣኔ ሀብት ልዩነትን በተመለከተ ከሞላ ጎደል ተመሳሳይ ስጋት እና የመፍትሄ ጥያቄዎች በአፍሪካውያን መሪዎች ሲስተጋቡ ታይተዋል። እስከዛሬ ባለው ቆይታ አሉላ መልካም ሀብታሙ። ጊዜው የደረሰ ይመስላል። እንዳልኩት በእርግጥ የደረሰ ይመስላል። ዓለም እየተስማማበት ነው። ብዙ ጊዜ ሲጠየቅ የቆየ

እንግዲህ ብዙ የሚያነጋግርም የተለዩ ለውጦችም የሚያመጣ መሆኑን ወደፊት በሚቀርቡ ዘገባዎችም እንመለከታለን። ወደ ሌላ ርዕስ ላሻግር።

ሀብታሙ በጊዜ ሽግሽግ ምክንያት የተናጋሪዎች ቀንና ሰዓት ቀደም ብሎ ከተነገረው መለዋወጡን ሰምተናል። ምናልባት በዚያው ምክንያት ሊሆን ይችላል የኢትዮጵያ መሪዎች በዛሬው ዕለት ይናገሩ ይሆናል የሚል ግምት ነበረ። ወደ ነገ መሻገሩን ወይም ለነገ መያዙን ተረድተናል። ማነው ተናጋሪው ኢትዮጵያን ወክሎ ከወዲሁስ እንደው ጋዜጠኛ እጅ የደረሱ

ከወዲሁ ልታጋራን የሚችል ሊነሱ ይችላሉ የሚባሉ ጭብጦችም ካሉ ያው አሉላ ቀረመ ብለህ እንደጠቀስክ ነው። ኢትዮጵያን የወከሉት አመራር ንግግር ያደርጋሉ ተብሎ የተጠበቀው በዛሬው ቀን ነበረ፣ ግን ትናንት አመሻሹን በወጣው የንግግር ድልድል መሰረት

የኢትዮጵያ ተወካይ ነገ በኒውዮርክ አቆጣጠር ማለዳ ላይ ነው ንግግር ያደርጋሉ ተብሎ የሚጠበቀው። ተናጋሪው ደግሞ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን መሆናቸውን ነው የመርሃ ግብር መግለጫ የሚያሳየው። የንግግራቸው ማጠንጠኛ ምን እንደሚመስል እንግዲህ ኦፊስ አላ ጥቆማ የለም። ሆኖም ከጠቅላላ ጉባኤው ባህል አንጻር ሀገሪቱን የገጠሙ ችግሮችና ዓለም አቀፍ ማህበረሰብ ርብርብ የሚጠይቁ ጉዳዮችን ያነሳሉ ተብሎ ይጠበቃል።

እንደሚታወቀው ኢትዮጵያ በርስ በርስ ጦርነት በድርቅና በሌሎች ችግሮች ስትናጥ እንደመክረሟ ከእርሷ ጋር የተገናኙ ከዚህ ጋር የተገናኙ ጉዳቶችንና የመፍትሄ ሀሳቦችን ይጠቁማሉ ተብሎ ይጠበቃል። በነገራችን ላይ አሉላ በነገ ሁለት የግብፅ ተወካይም የውጭ ጉዳይ ሚኒስትሩ ሰመ ሽኩሪ ናቸው። ኢትዮጵያም ተከትለው ንግግር ያደርጋሉ ተብሎ ይጠበቃል። በታላቁ ህዳሴ ግድብ ፍጥጫ ውስጥ የሰነበቱት ሀገራት

በነገ ንግግራቸው ይህን ያስተጋቡ እንደሆነ እንግዲህ አብረን የምናየው የምናዳምጥ ይሆናል ማለት ነው አሉላ። ግሩም ብዙ ትኩረት የሚስብ ይመስለኛል በጠቃቀስካቸው አበይት ምክንያቶች ሳቢያ ለኢትዮጵያውያንም የተለየ ትኩረት የሚስብ ወይም የኢትዮጵያ ውክልና የሚታይበት ነው። የመጨረሻውን ሀሳብ ሀብታሙ ዓለም ወጣቶች እየሆነች ነው

በሁሉም ሀገራት ይበልጡን ደግሞ በአፍሪቃ ወጣቶች በከፍተኛ ቁጥር በቁጥራቸው ከፍተኛ ደረጃ በደረሰበት ዘመን ይሄ ጉባኤ የአዋቂዎች ብቻ ስብስብ ስለ አዋቂዎች ብቻ የሚነገር ነው ወይስ የወጣቶች ጉዳይም ትኩረት እያገኙ ነው? አንተ የወጣቶች ፕሮግራም ማዘጋጅ እንደመሆንህ ብዙ ቀልብ ሰጥተ እንደምትከታተለው ገምታለሁ። እሱን የመጨረሻ እናድርገው የምታካፍለን ካለ

መልካም አሉላ እንግዲህ የተባበሩት መንግስታት ድርጅት ከዓለም ሕዝብ ግማሹ ከሰላሳ ዓመት በታች የሆነ ወጣት ነው ሲል ቀደም ብሎ ጠቅሷል። ስለዚህ ዛሬ ላይ የሚነሱት ሀሳቦች ባንድም ሆነ በቀጥታ መንገድ ወጣቶችን መመልከታቸው መንካታቸው አልቀረም። ነገር ግን ወጣቶችን በቀጥታ የሚነኩ ጉዳይ ውስጥ ተነስተዋል። የመጀመሪያው የትምህርት ጉዳይ ነው። እንዲሁም የትምህርትን ጉዳይ የተመለከተ የተነጠለ ጉባኤ ከሰሞኑ ተደርገዋል። ከመስከረም አስራ ስድስት

ከአስራ ዘጠኝ የነበረ ጉባኤ ነው። የትምህርት ሽግግር ጉባኤ የተሰኘ ነበረ። በዚህ ጉባኤ ላይ እንደተነገረው ከሆነ የኮቪድ አስራ ዘጠኝ ቫይረስ በትምህርት ስርዓት ታይቶ የማይታወቅ ጉዳት ማድረሱ ተነግረዋል። የትምህርት ሂደትን ሀያ አመት ነው ወደኋላ እንደጎተተው የተነገረው። በአለም ላይ ከዘጠና በመቶ በላይ ህጻናት በኮቪድ ምክንያት ከትምህርታቸው ተቆራርጠዋል ተብሏል። በዚህ ምክንያት በርካታ ተማሪዎች፣ በተለይ ደግሞ በሴቶችና በወጣት ሴቶች ላይ

ቀዋሚ ወይንም ደግሞ ለዘመናት የሚሸጋገር ጠባሳና ተጽዕኖ እንዳሳደረ ተገልጿል። ይሄ የትምህርት ጉባኤ በትምህርት ላይ የተፈጠረውን ዓለም አቀፍ ቀውስ በምን መልኩ መመከት እንደሚገባም ምክክር የቀረበበት ሀሳቦች የተንሸራሸሩበት ነበረም። ፍትሐዊ አካታሽ፣ ጥራት ያለው ትምህርት ሊዳረስባቸው የሚችሉ መላዎችም በተሳታፊዎች ተወስተዋል። እንደው ሌሎችም በሴቶች መብት፣ በሰብአዊ መብት እንዲሁም በሌሎች ጉዳዮች ላይም የተደረጉ

ሁለቱ ስብሰባዎች ምክክሮች ነበሩ። ለማሳያነት ግን ይህንን ጠቅሻለሁ። አሉላ ሀብታሙ አመሰግናለሁ። እንግዲህ በስርቆሽ ከጉባኤው አዳራሽ አስገብተህናል።

በርከት ባሉት አንኳር አንኳር የውይይት ሀሳቦች በመድረኩ የቀረቡትን ዝግጅቶች አሳይተህናል። በመጪዎቹ ቀናትም እንዲሁ እንደምንጋራ ወዲህ ከተመለስክ በኋላ ሰፋ ያለ ዘገባ እንደሚኖርህ ገምታለሁ። በነገው ዕለት የሚኖረውን ለኢትዮጵያውያን አድማጮች የተለየ ትኩረት የሚሰጠውንም እንዳመችነቱ እናስተናግዳለን። እንግዲህ ብዙ ሩጫ ይጠብቀሃልና አሁንም በዚሁ እንሰናበት። አመሰግናለሁ። መልካም ቀን አብታሙ አመሰግናለሁ። አሉላ። መልካም ምሽት አድማጮቻችን።

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ተከታዩ ዘገባችን ደግሞ ከኒውዮርክ ወደ ኦሮሚያ ክልል የሚወስድን ይሆናል።

በኦሮሚያ ክልል ምዕራብ ጉጂ ዞን የመጡ እንዲሁም ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው የኢትዮጵያ ፓርላማ በበኩሉ ሸኔ በሚል በአሸባሪነት የፈረጀው ቡድን ታጣቂዎች በፈጸሙት ጥቃት አምስት የአማሮ ልዩ የወረዳ

የልዩ ወረዳ አርሶ አደሮች ሲገደሉ ሶስቱ ደግሞ መቁሰላቸውን ቤተሰቦቻቸውና ነዋሪዎች ገልጠዋል። የአማሮ ልዩ ወረዳ አስተዳደር በበኩሉ ጥቃቱ መፈጸሙን አረጋግጦ በአካባቢው ለዓመታት የዘለቀውን ጥቃት ማስቆም ያልተቻለው ቡድኑ በአዋሳኝ የገላና ወረዳ የሚገኙ ቀበሌዎችን በመቆጣጠሩ ነው ይላል።

ለዚህ ዘገባ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና በፓርላማ ደግሞ ሸኔ በሚል በአሸባሪነት የተፈረጀው ቡድን ጥቃቱን አለመፈጸሙን በመግለጽ አስተባብሏል። ዮናታን ዘብዲዮስ ነው ያጠናቀረው። በደቡብ ክልል አማሮ ልዩ ወረዳ ዶሮባደ ቀበሌ ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና የኢትዮጵያ ፓርላማ ግን ሸኔ በሚል በአሸባሪነት የተፈረጀው ቡድን ፈጸመ በተባለ ጥቃት ሰዎች ተገሏል ብለዋል የቀበሌው ነዋሪ አቶ ጴጥሮስ በንጆም

ያው የሞቱት አምስት ሰዎች፣ የቆሰሉ ሰዎች ላንቲ እኛ ላይ የመጡት መዘዝና ወረራ በጣም ከባድ ነው። ምዕራብ ጉጂ ዞን ጋላና ወረዳ ምሽግ ሰርተው ጥቃት ይፈጽማሉ በተባሉት በእነዚህ ታጣቂዎች በማሳቸው የግብርና ስራ ሲሰሩና ከብቶቻቸውን ሲጠብቁ ነበሩ ያሏቸው አምስት ሰዎች ተገልደዋል ሲሉ የገለጹት ደግሞ

የዶር ባደ ቀበሌ ነዋሪ አርሶ አደር አቶ ካቤና ሎሌ ናቸው። አምስት ሰው ሞተዋል፣ ሶስቱ ቆስለዋል። አምስት ሰው ይዛው በቦታው ነው ሞተው። በየአመቱ ይደርስብናል በሚሉት ጥቃት የተነሳ ችግር ላይ መውደቃቸውንም አርሶ አደሮቹ ለአሜሪካ ድምፅ ተናግሯል። ተክሎ አርሶ ነበረ ምን ይኖሩ ነበሩ። አሁን እንግዲህ ያው ተፈናቅሎ ወደ ሌላ ቀበሌ ስላሉ የትን በቃ ያው ሌላ ቀበሌ ነው አሉት። ዋሮ ምናምን ሰርቶ ይኖራል። ጥቃቱን የፈጸሙ በኦሮሚያ ክልል ምዕራብ ጉጂ ዞን የሚንቀሳቀሱ ይሄው ሸማቂ ቡድን ነው ብሏል። ነዋሪዎቹም

የቀበለው 600 አባወራዎች ከቤታቸው ተፈናቅለው ውጭ መሆናቸውም ገልጿል። ከተገደሉ ሰዎች በተጨማሪም በቡድኑ ጥቃት የተጎዱ ሶስት ሰዎች ቆስለው በኬለ የመጀመሪያ ደረጃ ሆስፒታል የሕክምና አገልግሎት የተሰጣቸው ነው ሲሉም ገልጿል። የኬለ የመጀመሪያ ደረጃ ሆስፒታል ሥራ አስኪያጅ አቶ በለጠ ደፋር የጥቃቱ ሰለባ ከሆኑት ውስጥ ሦስት አርሶ አደሮች የሕክምና እርዳታ የተደረገላቸው ነው ሲሉ በስልክ ለቪኦኤ አስረድተዋል።

አምስት ናቸው የቆሰሉት። በጤት ተወቅተውት ሶስት ናቸው። አንድ ልዩ ኃይል ጉዳቱ ያው የጤት ጉዳት ከባድ ነው። አሁን ግን ያሉበት ደረጃ ጥሩ ነው። የህክምና አገልግሎት አገኝተው አሁን ጥሩ ደህና ደረጃ ላይ ናቸው። የአማሮ ልዩ ወረዳ ዋና አስተዳዳሪም አቶ ወገነ ብዙነ በታጠቀ ቡድን ጥቃት መፈጸሙን በስልክ ለአሜሪካ ድምፅ አረጋግጧል።

ከዚህ በፊትም ለስድስት ዓመታት የዘለቀ የጸጥታ ችግር አለ። በተለይም ደግሞ ይሄ ጸጥታ ችግር የዚህ አካባቢ ላይ የሸኔ እንቅስቃሴ እንደለ ይታወቃል። የሸኔ እንቅስቃሴ ብቻ ሳይሆን ሸኔ አደራጅቶ ያሰማራው

ፖሌ የሚባል የሸኔ ተላላኪ ቡድን በተደጋጋሚ የኮሪያ አርሶአደሮች ላይ ተደጋጋሚ ጥቃቶች ያደርሳል። በትላንትና ዕለትም ምን አርሶአደሩ ማሳ ላይ ባለበት ሁኔታ አምስት አርሶአደሮችን ገሎ ሶስት አርሶአደሮችን አብስሎብናል። ይሄ በትላንትና ዕለት በተጨባጭ ጎርባሪ የሚባል ቀበሌ ላይ የተፈጠመ ክስተት ነው። ይህንን ጉዳይ ክልሉ መንግስት ጋር በጋራ አሁን እየሰራ ነው ያለነ ስራ አለ። የፌዴራል መንግስትም ይህንን ነገር እንዲያግዘን ያቀርነው ጥሪ አለ። በተለይም ደግሞ ይህን ጉዳይ ዛሬ የትላንትናው ክስተት ልዩ የሚያደርገው የፌዴራል መንግስት አልቃ ገብቶበት

ነገር ለስድስት ዓመታት የዘለቀውን ግጭት ምክንያቱን እንዲያጣራ ቡድን አስገብቶ ባለበት ሁኔታ ላይ ይሄ ችግር በዘላቂነት እንዲፈታ የማይፈልጉ ሀይሎች አሉ። የሸኔ አለ የሸኔ ተላላፊ ሀይል አለ። እነዚህ ሀይሎች ይህንን ነገር እንቅፋት ሆነው ንፁ የሆነ የኮሪያ አርሶአደር ላይ ጥቃት አድርሰዋል። ጥቃቱን ማስቆም ያልተቻለበትን ምክንያት ሲናገሩ ቡድኑ አጎራባች የገላና ወረዳን በመቆጣጠሩንም ብሏል። እዚህ አካባቢ ላይ ያለው ችግር በዘላቂነት መፍታት ያልተቻለበት ምክንያት አንደኛ፣ እዛ ያለው ሀይል ጸረ ሰላም ሀይል አለ።

ሁለተኛ ይሄ ሀይል ሕዝብ ውስጥ ተቀላቅሎ ገብቶ አሳቻ ሰዓት ጠብቆ ደፍጣ እየጠበቀ ነው።

ይህንን ጥቃት የሚያደርሰው የበዚያት ክስተት ባለበት ሁኔታ ውስጥ የሁለት ክልሎች መካከል እየተፈጠረ ያለ ግጭት ነው። ከኦሮሚያ ክልል መንግስት ጋር የኛ ክልልም በጋራ የሰራለ ስራ እንዳለ ሆኖ ግን ደግሞ በዘላቂነት አሁን ባለ ሁኔታ ከኛ ጋር ወደ አስራዘጠኝ ቀበሌዎች የኛ ቀበሌዎች አሉ አዋሳኝ ቀበሌዎች። እነዚህ ቀበሌዎችን ሸኔ ታጣቂዎች በስፋት የሚንቀሳቀሱበት ቀበሌ ነው። በዘላቂነት ችግሩ እንዲፈታ የፌዴራል መንግስት ጣልቃ ገብቶ የኦፕሬሽን ስራዎች እንዲሰሩ በሁለቱም በኩል በእኛ በኩልም በኦሮሚያ በኩል ተመሳሳይ የሆነ መከላከያ ሰራ

ሁለት ወጥቶ ስራዎች መሰራት አለባቸው። ባለፉት አመታት ከሁለት መቶ በላይ ሰዎች ሲገደሉ አያሌ ንብረት ወድሟል። በአስር ሺዎች ሰዎች የሚገመቱ ዜጎችም ከቤት ንብረታቸው ተፈናቅሏል ሲሉ አስተዳዳሪው ተናግሯል። የወረዳው አስተዳደር ይመለከታቸዋል ላላቸው አካላት አሳውቆ ተጨማሪ ኃይል የተጠባበቀ ስለመሆናቸውም ለአሜሪካ ድምፅ ገልጿል። ባለፉት ስድስት ዓመታት ውስጥ በዘላቂነት ከሁለት መቶ በላይ ሰዎች ሞተውብናል። በርካታ ከብቶች ተዘርፈውብናል።

በርካታ የመንግስት ተቋማት፣ የግለሰብ ተቋማት ወድሞብናል። በተለይ ደግሞ ሁለት ቀበሌዎች ምንም ምንም በሚባል መልኩ ወድመዋል። በገንዘብ ይህንን ነገር ስንመነው ከአምስት ቢሊየን ብር በላይ የሚገመት ንብረት ወድሞብናል። ከምንም በላይ ግን ከገንዘቡም ከንብረቱም በላይ ደግሞ ማንነት ላይ የደረሰው ውድመት የደረሰው ጥቃት በጣም ከባድ ነው።

ይህንን ነገር ምን ሊተካሙ እንደሚችል አናውቅም። ራሱን የኦሮሞ ነፃነት ሰራዊት ቢለው የሚጠራውና በፓርላማ ደግሞ ሸነ በሚል በአሸባሪነት የተፈረጀ ቡድን ጥቃቱን አለመፈጸሙን በመግለጽ አስተባብሏል። የቡድኑ ቃል አቀባይ ኦዳ ተርቢ ለአፋን ኦሮሞ ክፍል ያብራሩት ይህኑ ነው። ለኪ ወራነኬኝ የሚቲ ዋንተ ከሲ ክንራወቴ ከኑ በተሙ ቀቡ ናኖ ስነቲ እርገ መኒ አይደለም፣ ጦራችን አይደለም ይህንን ድርጊ ተፈጸመው

መታወቅ ያለበት ነገር በዚህ አካባቢ የእርስ በርስ ግጭት ከጀመረ ከሶስት ዓመት በላይ ሆኗል። በተለይ የአማሮ ወረዳ ነዋሪ የሆኑ የኮንሶ የቡርጂና የኩሬ ህዝቦች ናቸው ላለፉት ሶስት ዓመታት ስጋጩ የነበሩት በእነዚህ ህዝቦች ስም ታጥቀው በአካባቢው የሚንቀሳቀስን ኃይል መለየት በጣም ከባድ ነው። የዛች ሀገር የፖለቲካ ምህዳር አካታች ቢሆን ኖሮ ይህ ችግር ከሶስት ዓመት በፊት መፍትሄ ያገኝ ነበር።

ነገር ግን ህዝቦች በመገፋታቸው ወደ ትጥቅ ትግል እንዲቀላቀሉ መንስኤ ሆነዋል። ሰሞኑን የተፈጸመው ግድያም በዚህ የተነሳ ነው። ሀገሪቱን የሚመራው ሥርዓት ይህን መፍታት ሲገባው እሱን ትቶ በኦሮሞ ነጻነት ሰራዊት ላይ ስም ማጥፋት ስራ እየሰራ ይገኛል። የእኛ ድርሻ ይህ ግጭት ወደ ኦሮሚያ ክልል እንዳይስፋፋ መጠበቅ ነው እንጂ ሌላ ምንም የሚመለከተን ጉዳይ አይደለም። ከ140 ሺህ በላይ የአማሮ ልዩ ወረዳ ነዋሪዎች በጸጥታ ችግርና በድርቅ ምክንያት ለረሃብ መጋለጣቸውን

መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም ዮናታን ዘብድዮስን አመሰግናለሁ። ክብራትና ክብራን አድማጮች፣ አሁን ደግሞ ወደ ዓለም አቀፍ ርዕሶች ነው የምንሻገረው።

ነውጥ በበረታባት ኢራን ያለውን ሁኔታ ይመለከታል። በኢራን ተቃውሞ ቀጥሏል። ዩናይትድ ስቴትስ የጭካኔ ያለችውን የቴህራንን እርምጃ

አውግዛለች። ኢራን ውስጥ በፖሊስ ቁጥጥር ስር በነበረችው የ22 ዓመት ወጣት ሞት ሳቢያ በተነሳው በዚህ ተቃውሞ በጸጥታ ኃይሎችና በተቃዋሚዎች መካከል የተፈጠረ ግጭት መባባሱ ነው የተነገረው። በርካታ የዩናይትድ ስቴትስ ሕግ መወሰኛው ምክር ቤት እንደራሴዎች ተቃዋሚዎቹ በድፍረትና ጀግንነት ባሉት ሁኔታ ለሴቶች መብት ጭካኔውን ለመጋፈጥ በጽናት መቆማቸውን እናደንቃለን ሲሉ ለአሜሪካ ድምፅ ገልጠዋል።

በዩናይት ስቴትስ ምክር ቤት የአሜሪካ ድምፅ ዘጋቢ ሲንዲ ሴን ተከታዩን ዘገባ አሰናድታለች። ደረጀ ደስታ እንደሚከተለው ያቀርበዋል።

ተቃውሞው የጀመረው መስከረም 6 2015 ዓ ም ማሻ አሚኒ የተባለችውን የ22 ዓመቷን ሴት ሞት ተከትሎ ነው። ተቃዋሚዎቹም በ31ንዱ የኢራን ግዛቶች ውስጥ በሚገኙ ሁሉም ከተሞች መታየታቸው ተመልክተዋል። በምዕራብ አዘርባጃን ግዛት ቡካን በተባለው ሰሜን ምዕራብ ከተማ የኢራን ፖሊሶች ረቡ ረፋዱ ላይ ተቃዋሚዎች ላይ መተኮሳቸውን የአሜሪካ ድምፅ ያገኘው የቪዲዮ ምስል አመልክተዋል። ማሻ የተያዘችው ሂጃብ በአግባቡ አልተከናንብሽም ባሉ የስነ ምግባር ጠባቂ ፖሊሶች

መሆኑ ተነግሯል። የሰብአዊ መብት ተሟጋቾች በተቃውሞ አመፁ በተነሳው ግጭት ምንም እንኳ ቁጥሩ ከዚያ በላይ ሊሆን ይችላል ብለው ቢገምቱም ቢያንስ ስምንት ሰዎች መገደላቸውን ተናግረዋል።

እንዲህ ያለው ጥቃት የኢራን አገዛዝ መለያ ነው ያሉት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ኒውዮርክ ላይ ለአሜሪካ ድምፅ በሰጡት መግለጫ እንዲህ ብለዋል። ይህ ቀላል እውነታ ነው። ማሻ አሚን ዛሬ በሕይወት መኖር ነበረባት።

በሕይወት የሌለችበት ዋነኛው ምክንያት የሥነ ምግባር ጠባቂ ፖሊስ በመባል የሚታወቀው የጭካኔው አገዛዝ አካል በፈጸመባት ድርጊት ነው እና እያየን ያለነው ነገር የኢራን ባለሥልጣናት በዜጎቻቸው ላይ እየፈጸሙ ያሉትን ተመሳሳይ ጭቆናና ጭካኔ ነው።

የኢራን ሴቶችና የሴቶች መብቶች አንቂዎች ቱርክ ኢስታንቡል በሚገኘው የኢራን ቆንስል ፊት ለፊት ነጻነት የሚለውን መፈክር እያሰሙ የትህራን መንግስት ሴቶች በአደባባይ ራሳቸውን እንዲሸፍኑ ያወጣውን አስገዳጅ ህግ ተቃውመዋል። የራሳቸውን ጸጉር በመቆራረጥም በአሚኒ ሞት የተሰማቸውን ተቃውሞ የገለጹበትን የቪዲዮ ምስሎች በማህበራዊ የመገናኛ መድረኮች ላይ እየተቀባበሉና እያጋሩት መሆኑም ተመልክተዋል። የኢራን ፕሬዚደንት ኢብራሂም ሬይዚ በተባበሩት መንግስታት ጠቅላላ ጉባኤ ላይ ባደ

ያደረጉት ንግግር የራሳቸውን ዜጎች መብቶች በኩራት የሚያስጠብቁ መሆኑን ተናግረዋል። የዩናይትድ ስቴትስ የህግ መወሰኛው ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሮበርት መንዴዝ ግን ሬዚ የሚኖሩት በሌላ ዓለም ላይ መሆን አለበት ብለዋል። በኢራን የሥነ ምግባር ጠባቂ ፖሊሶች የተገደለችው የ22 ዓመቷ ወጣት ሞት የሰብአዊ መብት መከበር ምሳሌ ሊሆን አይችልም

ኢራን ውስጥ ሴቶች ማህበረሰብ ውስጥ ያላቸውን ቦታ በማግኘት የተሟላ መብታቸውን ማስከበር በማይችሉበት ሁኔታ የሰብዓዊ መብት ተደርጎ ሊወሰድ አይችልም። ገንዘብህን ሰዎችን ለመመገብ ሳይሆን የሽብር ድርጊቶችን የሚፈጽሙ የተለያዩ ቡድኖችን ለማስታጠቅ ስትጠቀም ስለ ሰብዓዊ መብት ጉዳይ ሊሆን አይችልም።

ፕሬዚደንት ባይደን በተባበሩት መንግስታት ጠቅላላ ጉባኤ ላይ ከቴህራን ጋር ለመግባባት ዲፕሎማሲ የተሻለው አማራጭ መንገድ ነው ሲሉ በተናገሩት ላይ አስተያየታቸውን እንዲሰጡ የተጠየቁት ሪፐብሊካኑ እንደ ራሴ ሴኔተር ሮብ ፖርትማን የሚከተለውን ተናግረዋል። ለእኔ ቁልፉ ነገር የተቀረው ነፃ ዓለም በዚህ ጉዳይ ከእኛ ጋር እንዲሆን ማድረግ ነው። ይህ ታዲያ

ኢራን የምትከተለው አቅጣጫና የምትሠራው የምትሰራው ስራ ያሰጋቸው በመካከለኛው ምስራቅ ያሉ ብዙዎቹ አጋሮቻችንን ብቻ አይደለም፣ ወይም የኒውክሌር ጦር መሳሪያ ብቻ በሚመለከት አይደለም። በቀጠናው ሽብርተኝነትን በማስፋፋት የሚያደርጉትን ድርጊት የሚጨምር መሆን አለበት። ይሁን እንጂ ግን ሁሉም አብሮ መቆም ይገባዋል።

አሁን በኒውዮርክ የሚታየውን ጨምሮ ለአሁኑ ዓለም ትኩረቱን በማሻ አሚኒ ግድያ በተቀሰቀሰው ተቃውሞ ላይ አሳርፈዋል። ቴህራን አሚኒ የሞተችው በልብ ድካም ነው ብትልም፣ ቤተሰቦቿ ግን ያ የሚታመን ነገር አይደለም ይላሉ። አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። የስርጭቶቻችንን ለመከታተል የሚያስችሏችሁን አድራሻዎች

እንደሚከተለው እና አስታውሳችሁ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኖሩልን።

አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚሶስት ሰዓት ከ45 መሆኑን ያመለክታል። ለዚህ ሰዓት ያሰናዳነው ልዩ ዝግጅት ወደ ድሬዳዋ ይወስድናል

የነበሩት ዓመታት አንጻር ሲታይ በርካታ ኢትዮጵያውያን በኑሮ ውድነት የተፈተኑበት መሆኑን ይናገራሉ ሲል ይንደረደራል፣ አዲስ ቸኮል ከድሬዳዋ ያጠናቀረልን ዘገባ። ይህን አስመልክቶ የተሰሩ ጥናቶችም የዋጋ ንረት ከፍተኛ መሆኑን ያመለክታሉ። የምጣኔ ሀብት ባለሙያዎች የምርታማነት አለመጨመር፣ ጦርነት፣ የውጭ ምንዛሬ እጥረት እንዲሁም የማስፈጸም አቅሙ የጠነከረ መንግሥታዊ ተቋማት መገንባት

ያለመቻሉ የችግሮቹ መንስኤዎች ናቸው ይላሉ። መንግስትም የኑሮ ውድነቱን ተጽዕኖ ለመቀነስ ልዩ ልዩ እርምጃዎችን እየወሰድኩ ነው ብሏል። ሆኖም ነዋሪዎችና የምጣኔ ሀብት ባለሙያዎች በበኩላቸው እርምጃዎቹ ዘላቂ መፍትሄ ያስገኙ አይደሉም ባይ ናቸው። አዲስ ቸኮል ቀደም ብዬ እንዳስተዋወቅኩት የዋጋ ግሽበት ጦርነትና ድርቅን ጨምሮ በኑሮ ውድነት ላይ የደቀኑትን ፈተና ለመዳሰስ በተከታዩ ዘገባው

ዓመቱን መልከት ያደርጋል። ወይዘሮ አበባ ዘነበ ይባላሉ። የድሬዳዋ ከተማ ነዋሪ ናቸው። በእርሳቸው አስተያየት 2014 ዓ ም አብዛኞቹ ወራት ከቀደሙት ዓመታት አንጻር ሲታይ ብዙዎቹን የፈተነው ዋጋ ውድነት የተስተዋለባቸው ናቸው። 2014 ሩብ ላይ ድረስ ትንሽ ደህና ነው። ለምሳሌ አሁን በጤፍ ብንሄድ 30 ቤት ነበረ እስከ 35 ምናምን፣ 2000 ከሩብ በኋላ ግን 40 ቤት ገብቷል።

ኪሎ ማለት ነው ኪሎ 40 ቤት ገብቷል። 2015 እስከሚገባ ግን ከ40 እስከ አሁን እንዳለንበት 55 ደርሷል በኪሎ ሌሎችንም ስናያቸው አሁን እንደ ስንዴ ሌላው ሌላ ስላለ ስናያቸው ማሽላ፣ ስንዴ ስናያቸው፣ ስንዴ 45 ማሽላ 30 እና 25 የሚገዛ አሁን 50 ገብቷል። ያው ከጤ ከጤፉ እኮ ማለት ነው ዘይትና

ወደ ዘይት ስንሄድ ደግሞ ዘይት በጣም እንትን ነበረ። ዘይትና ስኳር በጣም ውድ ነበረ። በሱቅ ስንሄድ መቶ ብር ስልሳ እና ስልሳ ምናም ነበረ። መንግስትም ከሚያቀርበው አኳያ ደግሞ ትንሽ ቀን ብቅ ይላል፣ ብቅ እንትን ይል ብቅ ይላል። አጥጋቢ አይደለም። ያው ለሸቀጣ ለከሱቁ እንትን አይልም። የሰላ ሀያ ብር

አርባ አምስት ብር ኪሎ ሸጦልን እንደሆነ ሱቅ ስልሳ አምስት ነው። በአሁኑ እንደውም እስከ መቶ ምናምን ገብቷል አንድ ኪሎ ስኳር ማለት ነው። ዘይትም አራት ከሃምሳ አምስቱ ሊትር በሶስት ነበረ። ሁለት ሺ አስራ አራት ውስጥም ትንሽ አራት መቶ ብር ነበር አምስቱ ሊትር የምንገዛው ግን፣ አሁን ሰባት መቶ ሀያ ብር እስከ ስድስት መቶ ሀያ ብር ድረስ ደርሷል። ስኳር ግን አሁንም

መቶ ብር ገብቷል ትንሽ ቀን ነበረ። አሁን ከምግብ ነክ ውጤቶች ውጭ ባሉ ምርቶች ላይም ከፍተኛ ዋጋ ጭማሪ መታየቱን የሚናገሩት ደግሞ አቶ ስሜ የከበደ የተባሉ የድሬዳዋ ከተማ ነዋሪ ናቸው። ሺህ አስራ አራት ላይ ዶላር በመጨመሩ ምክንያት ሁሉ ነገር የምግብ ነክም ሆነ ነዳጅም ሆነ ሲሚንቶ ከፍተኛ ክፍያ አሳይቷል። በህብረተሰቡ ላይ ያለው ነገር በጣም ተጽዕኖ ከፍ ያለ ነው። ልዩነት አለው የሚባለው ነገር አናችሁም ነገር የለም

ሲሚንቶ በሲሚንቶ ከፋብሪካ ሞተ ነጋዴዎችም ሆነ ወደ 1400 ድረስ ተሸጧል። ሲሚንቶ በፊት 500 ብር ነበረ አባረ ከዛ በታችም ትሸጥ ነበረ። በ2014 ግን ከፍተኛ ውጤት አሳይቷል። እንደዚሁ መኪናዎችም ምግብ ነክም በጣም እቤትም ቢሆንም በጣም ብዙ ነገሮች

በከፍተኛ ሁኔታ ዋጋ ጨምረው ነው ያየሁት ዶክተር አረጋ ሹመቴ በዋጋ ውድነት ዙሪያ ጥናት ያካሄዱ የምጣኔ ሀብት ባለሙያ ናቸው ጥናታቸውም ቀደም ሲል በነዋሪዎች የተገለጸውን የሚያጠናክር ይመስላል ዘንድሮ ሁለት ሺ አስራ ባለፈው አመት ማለት ነው ሁለት ሺ አስራ አራት የነበረው አመት በጣም ከፍተኛ የሚባል የወር ከወር ኢንፍሌሽን አስተናግድ የኑሮ ዋጋ ግሽበት አስተናግድንበት ያለፍነው አመት ነበር በነገራችን ላይ በተለይ ግንቦት ሚያዝያ አካባቢ

ሰኔ በጣም ግንቦት ወር ላይ በጣም ከፍተኛ የሚባል ከተመሳሳዩ የሁለት ሺህ አስራ ሶስት ግንቦት ወር ጋር ሲተሳሰብ የሰላሳ ሰባት ነጥብ ሰባት ፐርሰንት አጠቃላይ የዋጋ ግሽበት የነበረበት በጣም ትልቅ የሚባለው ግንቦት ላይ የተሰናገደው ነው ዋጋ ግሽበት እና ሚያዚያም እንደዚሁ ነበረ። ተወሰነ ወደ ላይ እናወርታች መውጣት አለው ያን ያክል በጣም ከፍተኛ ነው ልዩነቱ።

አመቱን በሙሉ ሰላሳ በላይ እና ከዛ በላይ የሚጨረስ ነው ከወር ወር ከባለፈው አስራ ሶስት ወር ጋር ሲታሰብ የዋጋ ንረቱ በአለም አቀፍ ደረጃ ዋጋቸው የጨመረው የስንዴ ዘይትና ነዳጅ ውጤቶች ዋጋ ላይ ተጽዕኖ እንዳሳደረ ይነገራል። ከዚህ ባሻገር ድርቅና ጦርነቱን ጨምሮ ዋጋ ንረቱ በርካታ መንስኤዎች እንዳሉት ዶክተር አረጋ ያስረዳሉ። እሺ፣ እንደው ለዚህ ከፍተኛ የሆነ አመቱ ሙሉ ከፍተኛ የሆነ ዋጋ ግሽበት ለማስተናገዳችን እንደ ዋና ዋና ምክንያቶች ሊቀጠቀሱ

ብናነሳ አንደኛው እና የመጀመሪያው የአቅርቦቱ እና የፍላጎቱ አለመመጣጠን ነው። ይሄ ደግሞ እንደ ዋና ማሳያ የሚባለው የምግብ ነክ ሸቀጦች ዋጋቸው የሌላውን ዋጋ ግሽበት የሚመራው ከሆነ ምግብ ነክ ሸቀጦች ደግሞ አብዛኛው በቶሎ ሊበላሹ የሚችሉ ናቸው እና በቶሎ ሊበላሹ የሚችሉ ሸቀጦች ዋጋቸው ጨመረ ማለት አቅርቦት የላቸውም ማለት ነው።

አንዱ እሱ ነው። ሌላኛው በከፍተኛ ሁኔታ እየጨመረ የመጣው የውጭ ምንዛሬ እጥረትና የውጭ ምንዛሬ ዋጋው ቱም አገሪቱ ከፍተኛ የሆነ ምርት ከውጭ ታስገባለች። አንዳንድ የሚበል ለምግብ ፍጆታ የሚሆን ታስገባለች። ምግብ ፍጆታ የማይሆንም ለኢንዱስትሪዎች ግብአት የሚሆን ለኮንስትራክሽኑ ግብአት የሚሆን ለሆቴሎች እና ለሰርቶች ግብአት የሚሆን ምርትንም ታስገባለች። ይሄ

ከፍተኛ ሁኔታ ዋጋው እየጨመረ ማስመጫ ዋጋው እየጨመረ በሄደ ቁጥር አገር ውስጥ ኢኮኖሚው ላይ ከፍተኛ የሆነ የዋጋ ጫና ያሳርፋል። ሌላኛው በአገር ውስጥና በውጭ ያለው አለመረጋጋትና ጦርነት በሀገር በአገር ውስጥ ያለው ምርት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ፣ ምርት እንደልብ እንዳይመረት፣ ጤናማ የሆነ ግኝት እንዳይኖር በማድረግ የውጭ የዓለም አለመረጋጋት ደግሞ የትራንስፖርት ዋጋን በመጨመር የነዳጅ ዋጋን በመጨመር ሌሎቹንም ምርቶች በቀላሉ ማግኘት እንዳይቻል በማድረግ

አስተዋጽኦ አድርጎበት አልፏል። አመቱ ላይ ከዚህ ጋር በተጨማሪ የግብይት ሂደቱ የኢትዮጵያ ኢኮኖሚ አሁን በጣም እየተሰቃየበት ያለው አንዱ አቅርቦት እጥረቱ አቅርቦትና ፍላጎቱ ያልተመጣጠነ ከመሆኑ በላይ ከፍተኛውን ድርሻ እየወሰደ ያለው የግብይት ሰንሰለቱ በጣም የተራዘመ ደላላና ወያላ የሚቆጣጠረው ኢኮኖሚ ግብይቱ በጣም የደከመና ጥቂቶች ብቻ የሚወስኑ

አሁን ትልልቅ ከተሞች አካባቢ ጊዜ ምግብ ነክ ካልሆኑ ሸቀሎች በነገራችን ላይ የቤት ዋጋ ነው ከፍተኛውን ድርሻ የሚወስደው እና ይህንን የሚወስዱት ደላሎች ናቸው። የዋጋ ንረቱን ለማረጋጋት መንግሥት የወሰደው እርምጃ ካለ ስንል የንግድና ቀጠናዊ ትስስር ሚኒስትር ዴኤታ አቶ ተሻለ በለሁን አናግረን ነበር። ለምሳሌ አሁን ሲሚንቶ ጠቅሰሃል የኮንስትራክሽን ሴክተሩ በጣም ጥንቃቄ የሚጠበቅና ብዙ የስራ እድል የሚፈጥር በመሆኑ

እንዲያስተካክሉ ተደርጓል። ይሄ ማስተካከያ ተደርጓል ለሶስት ወር ነው። ከዛ በተጨማሪ ያው በቋሚነት የሚታወቀው የነበረው አንዱ ዘይት ነው። ዘይት እንደምታየው ከውጭ መንግስት በድጎማ የሚያስገባው አለ። በተለይም ፓልም ኦሊን የምንለው ነው። አሁን ደግሞ በሀገር ውስጥ ሪፋይንድ እያደረጉ ስለሆነ ለእነሱም ሰፖርት ይደረጋል። በተጨማሪም በፍራንኮ ቫሉታ እንዲገባና

እንዲሸጥ እየተደረገ ነው ያለው። የዋጋው ጉዳይ ላይ ያው የአለም ገበያ ዋጋ የሚወስነው ሸቀጥ ነው። ስለዚህ መንግስት የሚደጉመውን በሸማቾች አማካይነት እያከፋፈለ ነው። በአንጻራዊነት የተረጋጋ ነው ማለት ይቻላል። ሌላኛው ስንዴ ነው። የስንዴ ጉዳይ ላይ እንደምታየው ከውጭ የማስገባ ነበር። በዚህ በጀት አመት ደግሞ የቆላ

የእርሻ ጉዳይ ስለነበረ ሰርፕለስ ይኖራል ተብሎ ነው እየተገመተ ያለው። ወደ ውጭ ይሄዳል። ስኳር ላይ ግን አሁንም ችግሩ እንዳለ ያመኑት ሚኒስትር ዴታው እሱም ጥናት ላይ ነው ብለዋል።

ሩዝም በቀጣይ ድጎማ ሊደረግ በሚችልበት ሁኔታ ላይ የተጠና መሆኑን አቶ ተሻለ ጨምረው ገልጸውልናል። መንግስት የቅዳሜና እሁድ ገበያን፣ የሽግግር ዳቦ ድጎማና የንግድ ሰንሰለት ላይ ያሉት ደላሎች ቅነሳን፣ በነዳጅና ምግብ ውጤቶች ላይ የሚደረግ ድጎማ፣ የሲሚንቶ ገበያ ቁጥጥርና ሌሎች መሰል እርምጃዎች ቢወስድም የዋጋ ንረቱ ግን በሚፈለገው መጠን ሊረጋጋ አልቻለም።

ለመጀመሪያ ጊዜ ከወር ወር ቅናሽ ያሳየ በተባለበት የሐምሌ ወር ሳይቀር ያሳየው ቅነሳ ከ34 በመቶ ወደ 33.5 በመቶ ብቻ ነው። ከአመት እስከ አመት ከ30 በመቶ በላይ ሆኖ የዘለቀውን የዋጋ ግሽበት ለማረጋጋት በመንግስት ከተወሰዱ በርካታ እርምጃዎች አንፃር ለምን ውጤታማ መሆን አልተቻለም በሚል ጥያቄ ያቀረብንላቸው ዶክተር አረጋ የመንግስት እርምጃዎች ጊዜያዊ እንጂ ዘላቂ መፍትሄዎች ላይ ያተኩሩ ስላልሆኑ ነው ይላሉ። ሌሎች የሚጠቅሷቸው ጉዳዮችም አሉ። አንዱና የመጀመሪያው መንግስት ሊያደርገው የግዴታውና ቀላሉም

ሆነው ተጠያቂነት ያለው ጠንካራ ፈጻሚና ውጤታማ የሆነ መዋቅር ከላይ እስከታች መዘርጋት መቻል አለበት። ላይ ሚኒስትሩ ሌብል ወይ ምናምን ወይ ዳይሬክተር ብቻ አይደለም ጠንካራ መሆን ያለበት። እስከታች ብዙ ስራዎችን የሚፈጽሙ አካል እስከታች ያለው በጣም የተጠናከረ መሆን መቻል አለበት። ሌላኛው የግብይ ገበያ ስርዓቱ ኢኮኖሚውን እየመራ ስለሆነ የገበያ ስርዓቱ የሚያስፈልገውን ድጋፍ ከመንግስት

በተደጋ፣ በእያንዳንዷ ጊዜ እንደውም ቢቻል አስቀድሞ ምን ችግር ሊፈጠር ይችላል የሚለውን እያሰቡ የገበያ ስርዓቱን መደጎም ማገዝ፣ ይህም ማለት አቅርቦትና ፍላጎቱን እንዲመጣጠን ማስቻል ማለት ነው። ስለዚህ በዚህ ዙሪያም ስራዎችን መሰራት መቻል አለባቸው። ሌላኛው ኤክስቼንጅ ሬቱን ወይም ደግሞ ይሄ ውጭ የምንዛሬውን ተመን

በተወሰነ መልኩ ማኔጅ ማድረግ ለማድረግ መሞከር ህጋዊ ያልሆነውን ግብይት ወደ ህጋዊ እንዲመጣ የማድረግ መጨመር ካለ መጨመር የሚያስችሉ ስትራቴጂዎችን በማሰብ እንዲጨምርም ያ ማለት ፎሬን ከረንሲውን የሚጨምሩባቸው ሜካኒዝሞች ለምሳሌ የገበያ መዳረሻን ማስፋት። አሁን ባለፈው ዓመት ታስታውስ ከሆነ አንዱ ኢትዮጵያ ካጋጠማ ችግር

አጎዋ መሰረዟ ነው። አምናት ሀሳስ ላይ አስተናግዶ የነበረው ይሄ ሁልጊዜም ደግሞ የሰውን ሀገር ቻሪቲ ከመጠበቅ ይልቅ የራስን ገበያ መፍጠር። አሁን እነዛ አጎዋ ላይ ጥገኛ የነበሩ ድርጅቶች በሙሉ አንዳንዶቹ ተዘጉ፣ አንዳንዶቹ ማምረት ከሚነበረባቸው ከግማሽ ፐርሰንት በታች እያመረቱ ፋብሪካቸውን ሳይዘጉ የቆዩዋሉና፣ እንደዛ ከሚሆን ይልቅ ሌሎች የገበያ መዳረሻዎችን ማሰብ። ሁልጊዜም በአንድ በተከፈተ መስመር ብቻ መፍሰስ አስፈላጊና አዋጭ አይደለም ና

ሌሎቹን አማራጭ የውጭ ምንዛሬ ሊገኝባቸውን የሚገኝባቸውን አቅጣጫዎች በማሰብ የውጭ ምንዛሬው እንዲጨምር ማድረግ ምንዛሬው መጠኑን ማነጅ ማድረግ ይቻላልና እነዚህም ላይ መሰራት መቻል አለበት። ሌላኛው የአንዳንዶቹ ሸቀጣሸቀጥ ወይም አንዳንዶቹ እቃዎች የአቅርቦት እና የፍላጎት አለመጣጣም ከመሆኑ ብቻም ሳይሆን

በአሻጥሮቹም ከፍተኛ ሁኔታ የተገባባቸው ስለሆነ የመንግስት ኃላፊዎችም የሚባሉትም ሳይቀር እየገቡባቸው ስለሆነ እነዚህን ጥርት ባለመልኩ የሚጠበቅበትን ክትትልና ቁጥጥር በማድረግ የግብይት ስርዓቱ በስርዓት እንዲሰራ

የአቅርቦት እጥረት ያለባቸውንም የአቅርቦት እጥረት እንዲጨምሩ የማድረግ ስራዎች መሰራት መቻል አለባቸው። ለምሳሌ እነ ሲሚንቶ፣ አትክልትና ፍራፍሬ እነዚህ እነዚህ አሁን የአቅርቦት እጥረት በተወሰነ ቢኖርባቸውም የግብይት ሰንሰርቶ አንዱና ዋናኛው ችግር ስለሆነ ይህንን በንጹህ እና በትክክል ግብይ ስርዓቱ እንዲሰራ ማድረግ፣ ሌላኛው ፒስፉል የሆነ የስራና የመኖሪያ ኤንቫይሮመንት እንዲፈጠር በተለያዩ ቦታዎች የሚደረገው ግጭት እና መፈናቀል በጣም ከፍተኛ የሆነ

ምርት ከአንድ ቦታ ወደ አንድ ቦታ እንዳይንቀሳቀስ አድርጎታል። ምርታማ የሆኑ የኢትዮጵያ አካባቢዎች ምርታቸውን በትክክል እንዳያምርቱ አድርጓቸዋል። ይህንን በዚህ ዓመት በተለይ መቀነስና ማስወገድ ካልቻል የሚቀጥሉት ዓመታትም አደጋ ውስጥ ነው የሚሆኑት እና

ባለፈው አመት ለዋጋ ንረቱ መንስኤ ወይም አባባሽ ከነበሩት ምክንያቶች መካከል ጦርነቱ አሁንም እንደቀጠለ መሆኑ፣ በቆላማ አካባቢዎች የተከስተው ድርቅ ዘንድሮም ሊቀጥል ስለመቻሉ የአየር ትንበያ ባለሙያዎች ሲያስረዱ፣ የውጭ ምንዛሬ ጥረትም በ2015ም ሊቀጥል ይችል ይሆናል የሚል ግምት አለ። በአንጻሩ መንግስት በተደጋጋሚ የሚገልጸው የምርታማነት መጨመር ውጤት ላይ ግን አበረታች ጅምሮች መኖራቸውን ባለሙያዎች ያስረዳሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።

አዲስ ቸኮልን ለግሩም ዝግጅቱ አመሰግናለሁ። ክቡራትና ክቡራን አድማጮች ታዲያ ይህን መሰል ዘገባዎች ያለፈውን ዓመት የምንቃኝባቸው በተለያዩ ርዕሰ ጉዳዮች ዙሪያ ቀደም ሲል የተወሰኑትን አቅርበናል። በመጪው ቀናትና ሳምንታትም እንዲሁ እናቀርባለን።

የአሜሪካ ድምፅ የአማርኛው ክፍል አርባኛ ዓመትም በመታሰብ ላይ ነው። በዚህ ወር መጨረሻ አርባኛ ዓመቱን ይደፍናል። ልዩ ዝግጅቶች ይኖሩናል። ለዛሬ ያልነውን ግን ታዲያ እዚህ ላይ ልናበቃ ነው። ነገ ቅዳሜ ከልዩ ልዩ ዝግጅቶች ጋር እንጠብቃችኋለን። አስተናገድኳችኋሉ ላከበደ ከአቀናባሪዋ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ ኔልሰን ሎፔዝና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ሰላም ተናደሩ።